The Voice of America. የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ሊሰጠው የነበረውን ጋዜጣዊ መግለጫ ፖሊስ እንዳይካሄድ አግዷል። ፓርቲው እገዳው የተፈጸመው የመግለጫው ይዘት ይፋ እንዳይደረግ በመፍራት ነው ብሎ እንደሚያምን እንጂ ሕግ እንዳልተላለፈ አስታውቀዋል። ከፖሊስ ምላሽ አልተገኘም። መለስካቸውን ማህዘርዘሩን ይዟል ዛሬ ከረፋዱ አምስት ሰዓት ላይ ኢዜማ ራስ ሆቴል አዳራሽ ጠርቶት የነበረው ጋዜጣዊ ጉባኤ በፖሊስ ክልከላ ሳይካሄድ ቀረ። ፓርቲው በአዲስ አበባ ከተማ የመሬት አጠቃቀምና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዘው ያሉ ችግሮችን አስመልክቶ ያደረገውን ጥናት ውጤት ይፋ አድርጋለሁ ሲል በጠራው በዚህ ጋዜጣዊ ጉባኤ አያሌ ጋዜጠኞች ለመሳተፍ በሰዓቱ የደረሱ ቢሆኑም በፖሊስ ክልከላ ምክንያት መግለጫውን መስጠት ለምን እንዳልተቻለ የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለነበሩት ጋዜጠኞች አብራርተዋል። በዚህ በአዲስ አበባ ውስጥ የሚካሄደውን መሬት ወረራና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዞ የሚነሱ ቅሬታዎችን ተቀብለን አንድ የብሔራዊ ስራ አስፈጻሚ አባላት የተዋጡበት ኮሚቴ አቋቁመን ጥናት ስናደርግ ነበር። ያንን ጥናት ይፋ ለማድረግ ነበር ዛሬ ጋዜጣዊ መግለጫውን የጠራ ነው። ጋዜጣዊ መግለጫውን ስናዘጋጅ ከዚህ በፊት እንደምናደርገው ለሆቴሉ አስቀድመን አሳውቀን ቦታ እንዲይዙልን አድርገናል። ክፍያን ፈጽመናል። ከዛ በኋላ ደግሞ የአስቸኳይ ጊዜ አዋጅ ላይ በመሆናችን የኮቪድ ወረርሽኝን ለመቆጣጠር በወጣው አስቸኳይ ጊዜ አዋጅ የሰላም ሚኒስትር እንደዚህ አይነት ስብሰባዎች እንዲደረጉ ሲደረጉ ማወቅ አለበት በሚለው መሰረት አስቀድመን ደብዳቤ ጽፈንላቸው ነበረ። ኢሜይልም አድርጉልን ስላሉ ኢሜይል አድርገንላቸው ኢሜይሉ መድረሱን አረጋግጠን ነበር። ሰላም ሚኒስቴር ከዛ በኋላ የሚጠበቅበትን ኃላፊነት ይወጣ ይወጣ። የኛ ኃላፊነት አይደለም። ዛሬ ግን ጋዜጣዊ መግለጫውን ለመስጠት ስንመጣ ያጋጠመን ነገር ምንድን ነው? የቂርቆስ ክፍለ ከተማ ፖሊስ መምሪያ ጋዜጣዊ መግለጫውን ፍቃድ ስለሌለው መስጠት አችሉም የሚል እቀባ ነው እንግዲህ ያስቀመጠብን በዛ ምክንያት ጋዜጣዊ መግለጫውን መስጠት አልቻለም። ከዚህ በፊት እንዲህ ያለ ችግር አጋጥሟችሁ ያውቃል ለሚለው ጥያቄም፣ አቶ ናትናኤል ምላሽ ሰጥተዋል። ከዚህ በፊት የምናደርገው ምንድነው? ተመሳሳይ ፕሮሲጀር ነው የምንከተለው እና ምንም እንደዚህ አይነት ችግር አጋጥሞን አያውቅም። እኛ ዛሬ ከምንሰጠው መግለጫ ይዘት ጋር በቀጥታ የተያያዘ ክልከላ እንደሆነ ነው የምናምነው። እንግዲህ እኛ መግለጫ ስንሰጥ በህጋዊ መንገድ ሄደን አመልክተን ነው መግለጫ መስጠት የፈለግ ነው። ይዘቱን ግን ወደፊት ስናወጣው እንደምታዩት በጣም ብዙ ህገወጥ የሆኑ ስራዎች ሲሰራ የመንግስት አካላት የጸጥታ አካላት ማስቆም ሲገባቸው ናቸው እንዲሁም የማስቻል ስራ ሲሰሩ እንደነበረ ማስተዋል ችለናል። ስለዚህ ችግሩ ያለው ከመከተል የሚገባንን ቅደም ተከተል ሳንከተል ወይም ህግ ጥሰን ሳይሆን ከጥናታችን ውጤት ፍራቻ ጋር የተያያዘ ነው ብለን ነው ምናምን። አቶ ናትናኤል አክለውም እንዲህ ያሉ የፖሊስም ሆነ በጠቅላላ የመንግስት ተመሳሳይ እርምጃዎች ሊገነባ ጥረት እየተደረገበት ነው ለሚባለው ዲሞክራሲያዊ ስርዓት እንቅፋት እንደሆነም ጠቁመዋል። እኛ በረጅም ጊዜ በስክነት የሚገነባ ዲሞክራሲያዊ ስርዓት ነው በሀገራችን ውስጥ ያሉ ብዙ ችግሮችን ይፈታል ብለን የምናስበው እንደዚህ አይነት ሁኔታዎች ያንን ሂደት የሚጎዱ ናቸው። የዲሞክራሲያዊ ስርዓት መገንባት ሂደትን የሚጎዱ ናቸው። መንግስት ተሳስቶ ከሆነ ስህተቱን ማወቅ አለበት። ህብረተሰቡ ውስተቱን ማወቅ አለበት። በዛ መሰረት የርምት እርምጃ መወሰድ አለበት። ከዛ ውጪ ባለ መንገድ የሀሳብ ነጻነትን በመገደብ እና መረጃዎችን ለህዝብ እንዳይደርሱ በመከልከል ዲሞክራሲያዊ ስርዓት አይገነባ። ያ ማለት ደግሞ ሀገራችን ውስጥ ያለው የፖለቲካ የማህበራዊና የኢኮኖሚያዊ ችግሮች አይፈቱም ማለት ነው። ስለዚህ ይህንን እንደዚህ አይነት ክልከላዎች የምናያቸው ናቸው እንዲህ በአንድ ጊዜ ለአንድ ጊዜ የተከሰቱ ብቻ ሳይሆን በረጅም ጊዜ መገንባት የምንፈልገውን ዲሞክራሲያዊ ስርዓት እንቅፋት እንደሆኑ አድርገን የምናያቸው። በትፍራው ከነበሩ የፖሊስ መኮንኖች ክልከላውን ምክንያት ለማጣራት ያደረኩት ሙከራም ፈቃደኛ ስላልነበሩ ምላሽ አልሰጡኝም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ